የቂሊንጦ ማረሚያ ቤትን በማቃጠል የሽብር ወንጀል ክስ ቀርቦባቸው የነበሩ የ38 ተጠርጣሪዎችን ጉዳይ ሲመለከት የቆየው የፌዴራል ከፍተኛ ፍርድ ቤት በዛሬው የችሎት ውሎ በነፃ እንዲለቀቁ የበየነላቸው ስምንት ተከሳሾችን ነው። የልብ ሕክምና ስፔሻሊስቱ ዶክተር ፍቅሩ ማሩና የአየር ኃይል አብራሪው መቶ አለቃ ማስረሻ ሰጤን ጨምሮ ቀሪዎቹ 30 ተከሳሾች ደግሞ በመጀመሪያ የቀረበባቸው የሽብር ክስ በመደበኛ ወንጀሎች ተቀይሮ እንዲከላከሉ ውሳኔ ተላልፏል። በፌዴራል ጠቅላይ አቃቤ ሕግ አማካኝነት ባለፈው ዓመት ህዳር ወር የተከፈተው ክስ 38ቱ ተከሳሾች ከጥር ወር 2008 ዓ ም ጀምሮ ከማረሚያ ቤት አምልጠው ለመውጣት የሽብር ቡድን ማቋቋማቸውንና እቅዳቸውን ለማስፈጸምም የእሳት ቃጠሎ ማስነሳታቸውን ይወነጅላል። በዚህ የእሳት ቃጠሎም 23 የሚሆኑ ታራሚዎች በከባድ ሁኔታ ተደብድበው እንዲቃጠሉና ሕይወታቸው እንዲያልፍ አድርገዋል በሚል በሽብር ወንጀል መከሰሳቸውን ያትታል። ክሱን ሲመለከት የቆየው ችሎት ለዛሬ በዋነኛነት ቀጠሮ ይዞ የነበረው ተከሳሾች ይከላከሉ ወይም ሳይከላከሉ በሚለው ላይ ብይን ለመስጠት እንደነበር የአብዛኞቹ ተከሳሾች ጠበቃ የሆኑት አቶ ሙስጠፋ ሽፋ ለዶይቸበለ ተናግረዋል። ጠበቃው ብይን ሊሰጥባቸው የነበሩ ጉዳዮችን እንዲ ይዘረዝራሉ። በሰላሳ ስምንቱም ተከሳሾች ላይ ፍርድ ቤቱ ከአቃቤ ሕግ በኩል የቀረቡለትን ሰላሳ ዘጠኝ ምስክሮች ችሎት ቀርበው ድምፃቸው የተሰማ አለ። በሌላ በኩል ደግሞ አቃቤ ሕግ ከቃጠሎ ጋር በተያያዘ ያቀረበው የሰነድ ማስረጃ አለ። በቂሊንጦ ማረሚያ ቤት ላይ ደረሰ ያለው የንብረት በሰዎች ላይ ደረሰው የአካልና የሕይወት መጥፋትን እነዚህ የሚገልጹለት የሰነድና የፎቶ ማስረጃዎች አሉ። በሌላ በኩል ደግሞ የነበረው ማስረጃ ተከሳሾች በሸዋ ሮቢት በነበሩበት ወቅት ላይ የሰጡት ቃል አለ። እነዚህም ጠቅልሎ ፍርድ ለመስጠት እንዲሁም ደግሞ የኢትዮጵያ ሰብአዊ መብት ኮሚሽን በተከሳሾች ላይ ደረስ የተባለውን በደል እንዲያጣራ ትዕዛዝ ተሰጥቶ ነበረ። የዛ ውጤት ላይ ያን ብይን መሰጠት ነበረበት። በሰሚለው ግን በወቅቱ ሳይሰጥ ዛሬ እሱም ተጨምሮ ነበረ እንዲሰጥ የተባለው። ሁለት ሰዓት ያህል ዘግይቶ የተጀመረው የዛሬው የብይን ማሰማት ሂደት አስቀድሞ የተመለከተው ጉዳይ በኢትዮጵያ ሰብአዊ መብት ኮሚሽን በኩል የቀረበውን ምርመራ ነበር። ፍርድ ቤቱ ኮሚሽኑ ያቀረበውን የምርመራ ዘገባ ሙሉ በሙሉ በመቀበል 16 ተከሳሾች በግዳጅ ሰጥተውታል የተባለውን የእምነት ክደት ቃል ውድቅ ማድረጉን ጠበቃው ተናግረዋል። ዳኞች በእያንዳንዱ ተከሳሽ ላይ የቀረበባቸውን ክስና የተመሰከረባቸውን ዝርዝር ለማቅረብ ሲሞክሩ ተከሳሾችና ጠበቆች ተቃውሞ በማሰማታቸው በቀጥታ ወደ ብይን ንባብ መሻገራቸውን ያስረዳሉ። ፍርድ ቤቱ ጠቅለል አድርጎ ብይን ሲሰጥ መዝገቡን ሲመረምር ተከሳሾች ወይም ተጠርጣሪዎች ላይ ውስጥ በነበረው ናስያ ስምንት ሁለት ስምንት በተደረገው ሂደት አቃቤ ሕግ ያቀረበባቸው ጸረ ሽብር ሕጉን አንቀጽ ሶስትን አራትን፣ ስድስትን ጠቅሶ ነበር። ፍርድ ቤቱ ይህንን ጥቅል አያቋቁምም በሚል ውድቅ ካደረገ በኋላ ክሱ ለውጦታል። ክሱ ሲለውጠው በሶስት ነው። አንደኛው ላይ የፍረኞች አመጭ በሚል ወሰደላቸው የሳት ቃጠሎ ማድረስ በሚልና የነፍስ ግድያ በሚለው በዚህ በሶስት ከፍሎ ነው እንዲከላከሉ። አራተኛው ግሩፕ ደግሞ በነፃ ያሰናበተው ማለት ነው። በነፃ የተሰናበቱት ስምንት ተከሳሾች ናቸው። የቀረበው ምስክር አልመሰከረባቸውም። የሀያ ሰባት ቃል ያለባቸው ቢኖርም ቃሉ ደግሞ ይህን ድርጊት ሽብር ሊያስብል የማይችል ስለሆነ በነጻ እንዲ የሚሰናበት በሚል ብይን ሰጥቷል ማለት ነው ፍርድ ቤቱ። የዛሬው ችሎት ከወትሮ በተለየ በርካታ ቤተሰቦች፣ ታዛቢዎችና ዲፕሎማቶች የተከታተሉት እንደሆነ ከታዳሚያኑ መካከል አንዱ የነበሩት ጦማሪ በፍቃዱ ኃይሉ ይናገራሉ። ዳኞች ብይናቸውን አሰምተው እንደጨረሱ በችሎቱ ግርግር ተፈጥሮ እንደነበርም ለዶይቸበለ ገልጸዋል። ከተደበበ በኋላ በተለይ ደግሞ አራቱ ተነጥለው ነፍስ ማጥፋት ሲሆን አንቀጻቸው በጣም ተቆጡ እንዲያውም አንዱ ምንድን ነው ያለው ጮክ ብሎ የአብሮ አደጌ እኮ ነው አንዱ የሞተው ገደልክ የተባልኩት እኮ አብሮ አደጌ ነው የእሱን መሞት ሲሰማ ነው አባቴ ራሱን ስቶ ደም ግፊቱ ጨምሮበት የሞተው እና እንዴት በአብሮ አደጌ ሞት ትከሱኛላችሁ ብሎ በጣም ተቆጣ ከዛ ወዲያውኑ ማግሮምረምና ለቅሶ ምናምን ተጨመረ እነሱም አግሮ መረሙ ተሳሪዎቹ ከዛ ውስጥ በጣም ብዙ ጠባቂዎች ነበሩ፣ የማረሚያ ቤቱ መሳሪያቸውን ማቀባበል ጀመሩ እና እና ከዛ በቃ ትርምስ ተፈጠረ። ከዛ ውስጥ ሲወጣ ግማሹ ያለቅሳል፣ ግማሹ በልህ ሊደባደብ ይጋበዛል፣ ግማሹ ፖሊሶች የሚያተራምሳሉ በጣም የሚያሳዝን በቃ የዋይታ የለቅሱ እና የግራ መጋባት ስሜት ነበር የነበረ ጠበቃ ሙስጠፋ ክርክር የፍርድ ሂደቱ አንድ አካል እንደመሆኑ ተከሳሾቹ ሊደመጡ ይገባቸው ነበር ባይ ናቸው። ፍርድ ብለህ ብትወስደው ከፊት ለፍርድ አካል ስለሆነ ሀሳባቸውን ሲያነሱ ችሎቱን በጥሞና ሊያዳምጣቸው ይገባ ነበር። ችሎቱ አንተ ማስጋቸው እየተናገሩ በሚመጡበት ሰዓት ችሎቱን ጸጥታ ያስገብሩ የነበሩት ስፔሻ የማረሚያ ፖሊሶች፣ እኛ ፊት ለፊት ባለንበት ሁኔታ ነው ጥይት ማቀባበል አላስፈላጊ፣ አክስ ስታደርግ ወላጅ ያለ እዛ ጋር ሌላ ብሶት ያለበት አካል አለ። ችሎቱን ትልቅ ግርግር እንዲፈጠሩ እም እኔ እነሱ አባብሰወታል ነው ማስበው። ምክንያቱም ህዝቡ ስርዓት ይዞን የተቀመጠው ባዶ እጁን ያለ ህዝብ ነው አንዳዳ አዳራሽ ውስጥ ነው። በዲብላ ቤት መጣ እንኳን ተጣርፎ መቀመጥ የሚችል ነው። ግን ቀጥታ ያደረጉት መሳሪያ ማቀባበል ሂደት አደረጉ። ከውጭ ደግሞ ፌዴራል ፖሊስ እንዲመጣ ተደርጎ የአዲስ አበባ ፖሊስ አለ እና ትንሽ የነበረው ሁኔታ ጥሩ አይደለም። በግርግሩ ራሳቸውን የሳቱ ሰዎች እንደተመለከቱ የሚናገሩት ጠበቃው፣ ቆየት ብሎ መረጋጋት መፈጠሩን ተናግረዋል። በዕለቱ የተሰየሙት ዳኞች ግርግር መነሳቱን እንደተመለከቱ ችሎቱን በቶሎ ለቀው በመውጣታቸው የዋስትና መብት ማግኘት የነበረባቸው ተከሳሾች ሳይጠየቅላቸው መቅረቱንም ገልጸዋል። ከዚህም ባሻገር ተከላከሉ የተባሉ ተከሳሾች ቀጣይ ቀጠሮ መቼ እንደሆነ እንኳን ሳይነገራቸው ችሎቱ መበተኑን አስረድተዋል። ከሌሎች ጠበቆች ጋር በመሆን ቀጣይ ሂደቶችን በፍርድ ቤቱ ጽሕፈት ቤት በኩል ለማስፈጸም ማሰባቸውንም አክለዋል። በነሐሴ 2008 ዓ ምት በፌዴራል ማረሚያ ቤቶች አስተዳደር ስር በሚገኘው የቂሊንጦ እስር ቤት በደረሰው የእሳት ቃጠሎ 23 ሰዎች መሞታቸውን የኢትዮጵያ መንግሥት አስታውቆ ነበር። የሰብአዊ መብት ተሟጋቾችና አራማጆች ግን የሟቾቹ ቁጥር ከተጠቀሰው በእጥፍ የላቀ እንደሆነ ሲገልጹ ቆይተዋል። መቀመጫውን በአሜሪካ ያደረገው የኢትዮጵያ የሰብአዊ መብት ፕሮጀክት የተሰኘው ድርጅት ከቃጠሎው ጋር በተያያዘ 67 ሰዎች መሞታቸውን በምርመራ ደርሼበታለሁ ብሏል። በቂሊንጦ ቃጠሎ በማረሚያ ቤቱ ላይ 15 ሚሊዮን ብር የሚገመት የንብረት ውድመት መድረሱን በአቃቤ ሕግ የክስ መዝገብ ላይ ተጠቅሷል።